አርፍዶ ቦን ኮሎኝ አውሮፕላን ጣቢያ የደረሰው ባቡር ከአምስት መቶ በላይ የሚሆኑ ስደተኞችን ይዘዋል። ብዙ መከራ ላዩ ስደተኞች አንድና ሁለት ሰዓት ባቡሩ መዘግየቱ ምናቸውም አይደለም። በባቡር ሳይሆን በእግራቸው በብዙ ሺህ የሚቆጠሩ ኪሎ ሜትሮችን ባለፉት ወራትና ቀናት እነሱ እንዳሉት አቋርጠው ድንበር ሰብረው አውሮፓ ለመድረስ ችለዋል። ብዙ መከራና ችግርም ባይናቸው በተለያዩ አገሮች አይተዋል። በቡልጋሪያና በሃንጋሪ ፖሊሶች ይዘውን በዱላ ተቀብለው ደብድበውናል። የምንቀምሰው ምግብ እንኳን አልነበረንም። እስር ቤት ውስጥ እንደ ወንጀለኛም ወርውረውናል። የደረሰብን ነገር አሳፋሪና አስፈሪ አሳዛኝም ነው። ታሪኩን የሚያጫውተው ወጣት የአስራ ስድስት ዓመት ልጅ ነው። ከአፍጋኒስታን ተነስቶ ኢራንና ቱርክን በእግሩ አቋርጦ በተለያዩ የባልካን ሀገሮች አድርጎ አሁን ጀርመን ሀገር አውሮፓ ከደረሱት ስደተኞች መካከል እሱ አንደኛው ነው። ጀርመኖች በጥሩ መንፈስ ተቀብለውናል ከሚሉት ስደተኞች መካከል ወጣቱ ሱልጣን አንድ ዓላማ እንዳለው ተናግረዋል። ይህ ድረስ ተሰድጄ የመጣሁት ለሌላ ነገር ሳይሆን ትምህርት ቤት ገብቼ ለመማር ነው። ወደፊት ከዩኒቨርሲቲም ተመርቄ በስራ ዓለም ውስጥ ገብቼም ሰላማዊ ሕይወቴን ለመምራትም የተነሳሁበት ዓላማዬ ይህ ነው። የሀገሪቱ ጋዜጠኞች እንደተመለከቱት ጦርነትና ክትትል በሀገራቸው የመንግስት የውሸት ፕሮፓጋንዳና ሙስና እንዲሁም በስልጣን መባለግ እነሱን ሰልችቷቸው ቋቅ ብሏቸውም ለመሰደድ እንደተገደዱ ከአፋቸው ለማዳመጥ ችለዋል። ስደተኞቹ ሁሉ ኢንተርኔት ተጠቅመው ከዘመዶቻቸውና ከቤተሰቦቻቸው ጋር በቀላሉ ተገናኝተው ሐሳባቸውንና ምኞታቸውን ደህንነታቸውንም ጭምር ለመለዋወጥና ለመነጋገር ይፈልጋሉ። እነዚሁ ዘመዶቻቸው ደግሞ በውጭ ሀገር በአውሮፓ ወይም ደግሞ በትውልድ ሀገራቸው ውስጥ የሚገኙ ሰዎች ናቸው። ይህን ሁሉ አዘጋጅተን መስመር ከፍተን እንዲጠቀሙበትም አድርገናል። ሌላው ጸሎታቸውን በየጊዜው የሚያካሄዱበት ቦታም የከተማው ቃል አቀባይ እንዳሉት አዘጋጅተውላቸዋል። ስደተኞቹ ልብስና መድኃኒት፣ ምግብና መኝታ፣ ረዳት ተርጓሚዎች ጭምር ጀርመኖች አዘጋጅተውላቸዋል። አንዳንዶቹ ረዳቶች ወላጆቻቸው እዚህ ጀርመን ሀገር ተሰደው የመጡ የስደተኞች ልጆችም እንደሆኑ አረጋግጠዋል። ደላል የሀያ ሁለት ዓመቷ አሁን በጀርመን ዩኒቨርሲቲ ተማሪ የሆነችው በእርዳታ ስራ ላይ ተሳተፈችው አንደኛዋ የኩርድ ተወላጅ ናት። ይደ ሮማል አብዛኛዎቹ ስደተኞች ሁሉ ነገር እዚህ ቀላልና ከሰማይ እንደ ዝናብ ገንዘብ ዘንቦ የሚወርድላቸው ይመስላቸዋል። ይህ ግን እንዳልሆነ እኔ የራሴን የህይወት ታሪክ ምሳሌ አድርጌ ላስረዳቸው ሞክሬያለሁ። አዳምጠው የተረዱኝም ይመስላል። ለራሳቸው ብቻ ሳይሆን ለልጆቻቸውም ጭምር ጥሩ ሕይወት ወደፊት የሚመኙም ወላጆች ይገኙበታል። ስደተኞቹ ወደ ጀርመን አገር መጉረፉን ቀጥለውበታል። ሌሎቹ የአውሮፓ መንግስታት እንደ ጀርመን እነሱን ተቀብለው ለማስተናገድም ተስማምተው ትላንት ተነስተዋል። መፍትሄው አታወቅም እንጂ ወደ ሀያ ሚሊዮን የሚጠጉ ስደተኞች ከያለበት ተንቀሳቅሰዋል። ይልማ ኃይለ ሚካኤል ዶች ቬለ ራዲዮ ጣቢያ ከበርሊን ከተማ